ስፖርት ኢትዮጵያ ቀደም ሲል ከሱማሌና ከጅቡቲ ጋር ስትጫወት በተመሳሳይ ሰፊ የግብ ልዩነት ታሸንፍ ነበር። በአልጄሪያ ግን ዘንድሮ የኢትዮጵያ ብሔራዊ የእግር ኳስ ቡድን ተመሳሳይ የሚባል ጣጣ ገጥሞታል። የብዙዎችን ልብ በነካ መልኩ ብሔራዊ ቡድኑ የግብ ጎተራ ሆኗል። እንግሊዝ ስትመራ ቆይታ ጀርመንን በሜዳዋ በርሊን ውስጥ ድል አድርጋታለች። ቤልጂየማዊው ብስክሌተኛ በውድድር ወቅት በደረሰበት አደጋ ህይወቱ አልፋለች። የአንዲ ሙራይ ታላቅ ወንድም በሜዳ ቴኒስ ጣምራ ውድድር በነጥብ አንደኛ ሆኗል። ሌሎች ተጨማሪ ዘገባዎች ይኖሩናል። አብራችሁን ቆዩ። ኢትዮጵያ ሰባት ለዜሮ አሸነፈች። ማንን? ሶማሊያን። መቼ? ከዛሬ 47 ዓመት በፊት እንደ ጎርጎሮስ አቆጣጠር በ1969 ዓመት ዘመኑ በብዙዎች ዘንድ የኢትዮጵያ እግር ኳስ ወርቃማ የሚባልበት ነበር። አልጄሪያ 7 ለ1 አሸነፈች ማንን ኢትዮጵያን። መቼ ዘንድሮ በርካቶች ዘንድሮ የኢትዮጵያ እግር ኳስ ከምንጊዜውም በላይ የቁልቁለት ጉዞ ላይ እየተንደረደረ ነው ሲሉ ይደምጣሉ። በብስራት ኤፍ ኤም 101.1 ሬዲዮ የስፖርት ጥንቅር ዋና አዘጋጅ መንሱር አብዱል ቀኒ ግን የተለየ ሀሳብ አለው። ብዙዎች የሶስተኛ አፍሪካ ዋንጫን እና ያንን ወቅት የኢትዮጵያን እግር ኳስ እንደ ወርቃማ ዘመን ሊመለከቱት ይችላሉ። ያኔ ግን የአፍሪካ ወንድሞቻችን ገና ከቅኝ ግዛት ዳካ ውስጥ ገና እየወጡ የነበረበት ጊዜ ስለሆነ እግር ኳስ ላይ የሚያተኩሩበት ሁኔታ አልነበረም ያኔ። እና ጥቂት ሀገራት ብቻ ናቸው እግር ኳስን በዚህ ደረጃ ፕራክቲስ ሲያደርጉ የነበሩት ማለት ይችላሉ። አሁን ግን ካየን የውድድሩ መልካምድር ራሱ በጣም ተቀይሯል። አሁን በጣም ኮምፕቲቲቭ ነው የአፍሪካ እግር ኳስ እና እኔ እግር ኳሱ ሞተ፣ ወረደ፣ ምናምን እያልኩኝ መናገር አልችልም እና የእግር ኳሱ የእድገት ግራፍ ራሱ ያለበት ዝቅተኛ ደረጃ በዛው እዛው በሆሪዞንታል በሆነ ግራፍ ዝቅ ከፍ እያለ በትንሽ በትንሹ ከፍ ዝቅ እያለ እየሄደ ነው ብዬ ነው የምመለከተው። ለአፍሪቃ ዋንጫ ኢትዮጵያና አልጄሪያ ከ48 ዓመት በፊት አንስቶ ያደረጓቸውን ሰባት ጨዋታዎች ብንመለከት የኢትዮጵያ ብሔራዊ ቡድን እንደ ዘንድሮ ከባድ ሽንፈት ገጥሞት አያውቅም። እንደ ጎርጎሮስ አቆጣጠር በ1968 ዓመት መስከረም ወር ላይ ኢትዮጵያና አልጄሪያ ተገናኝተው አሸናፊዋ ኢትዮጵያ ነበረች፣ ለዚያውም 3 ለ0። ሁለቱ ሀገራት በ1982 መጋቢት ወር ላይ ዳግም ተገናኙ። አልጄሪያ የኢትዮጵያ መረብን መድፈር አልቻለችም። ጨዋታው ያለምንም ግብ ነበር የተጠናቀቀው። በ1994 መስከረም ወርም ተገናኙ፣ ሁለቱም ግብ ሳይቆጠርባቸው እንደተከባበሩ ተለያዩ። በአመቱ በ1995 ሚያዚያ ወር ላይ አልጄሪያ ሁለት ለዜሮ አሸነፈች። ከዚያ በኋላ ሁለቱ ሀገራት የዛሬ ሁለት ዓመት ባደረጓቸው የደርሶ መልስ ጨዋታዎች አሸናፊዋ አልጄሪያ ብትሆንም ከ3 ግብ በላይ ማስቆጠር ግን አልቻለችም ነበር፣ 3 ለ1 እና ሁለት ለ1 ነበር። አልጄሪያ አሸነፈችውም። የኢትዮጵያ ብሔራዊ ቡድን ባለፈው ቅዳሜ ብሊዳ አልጄሪያ ውስጥ ከሱማሊያ ቡድን ጋር የሚቀራረብ የሰባት ለአንድ የሽንፈት ዕጣ ስለምን ደረሰው? የዘራ ነውን ያጭር ነው ብዬ ነው ማስበው። ፉትቦል የወለት ረዝለት ስፖርት ነው። የሰራኸውን አደባባይ ላይ ያወጣብሃል፣ ያጋልጥሃል፣ አይደ አይሸፋፍንብህም እና ከስራ አንጻር አልጄሪያውያን በጣም በጣም የተሻለ የፉትቦል ስትራክቸር እና የተሻሉ ተጫዋቾችን የሚያወጣ የፉትቦል ሲስተም ስላላቸው የእኛ ደግሞ በጣም ደካማ የሆነ ሲስተም ስለሆነ ልዩነቱ እንደዚህ ቢሆን አያስገርምም። ኢትዮጵያ በምትገኝበት የአፍሪቃ ዋንጫ ማጣሪያ ምድብ አልጄሪያ በዘጠኝ ነጥብና በአስራ ሁለት የተጣራ ግብ እየመራ ይገኛል። ሴሸልስ እና ኢትዮጵያ ተመ ተመሳሳይ አራት ነጥብ አላቸው። ሁለት የግብዳ ያለባት ሲሸልስ አምስት የግብዳ ያለባትን ኢትዮጵያን በልጣ በሁለተኛ ደረጃ ላይ ሰፍራለች። አንዳችም ነጥብ የሌለው ሌሶቶ በአምስት የግብዳ አራተኛ ነው። አሁን ያለንበት የእግር ኳስ ሞራል ጥሩ ጥሩ አይደለም ከአልጄሪያ ውጤት በኋላ ከሰባት ለአንዱ ሽንፈት በኋላ መላው የኢትዮጵያ እግር ኳስ ሀዘን ላይ ነው። ሰባት ናግራ ማለት አይደለም አሸነፉ መባልን በራሱ ሶስት ነጥብ አገኙ መባሉ በራሱ ትልቅ ነገር ነው እና ይሄንን እንድናገኝ ነው የኔ ምኞት። እና ይሄ ጨዋታ የማለት ያለማለፍ ጉዳይ ሳይሆን ከዛ ስነ አእምራዊ ጉዳት የማገገምና ያለማገገም ጉዳይ ነው። እንደኔ እይት የአልጄሪያ ቡድን በአዲስ አበባ ስታዲየም ነገ ከኢትዮጵያ ጋር የመልስ ጨዋታውን ያከናውናል። የእንግሊዝ ብሔራዊ የእግር ኳስ ቡድን አሰልጣኝ ሮይ ሆድሰን ምንም እንኳን ቡድናቸው ጀርመንን በሜዳው ሶስት ለሁለት ድል የነሳው አምበሉ ዋይኔ ሩኒ በሌለበት ቢሆንም የዩሮ 2016 ዋነኛ ተሰላፊ እንደሆነ ግን ዳግም አረጋግጧል። የእንግሊዙ አጥቂ ዋይኔ ሩኒ በርሊን ውስጥ በተከናወነው የቅዳሜው ጨዋታ ቀደም ሲል ጉልበቱ ላይ በደረሰበት ጉዳት የተነሳ መሰለፍ አልቻለም ነበር። እንግሊዝ ሁለት ለዜሮ ስትመራ ቆይታ ጀርመንን በሜዳዋ ድል ያደረገችው በወጣት ተጫዋቾቿ ነው። ለእንግሊዝ ከተቆጠሩት ሶስቱ ግቦች ሁለቱን ያስቆጠሩት የቶትናሞቹ ሃሪ ኬን እና ኤሪክ ዲየር ናቸው። የላይስተር ሲቲው ጂሚ ቫርዲም በድንቅ ሁኔታ በቄንጣ አግብቷል። በተከላካይ በኩል ከታየው መሳሳት በስተቀር የእንግሊዝ ቡድን ለዩሮ 2016 አቋሙ ጠንካራ ይመስላል። በአንጻሩ ወሳኝ ተከላካዩ ጀሮሜ ቧቴንግን በጉዳት ያላሰለፈው የጀርመን ቡድን የተከላካይ ክፍሉ አማካዩን ማገናኘት ተስኖት ተስተውሏል። ለጀርመን ሁለቱን ግቦች ቶኒ ክሮስ በቀጥታ አክርሮ በመምታት እንዲሁም ማሪዮ ጎሜዝ በጭንቅላት በመግጨት አስቆጥሯል። ማሪዮ ጎሜዝ ያስቆጥራት ግብ በዓለም አቀፍ ውድድሩ የአራት ዓመታት ጊዜ ውስጥ የመጀመሪያው ሆና ተመዝግባለታለች። ቀደም ሲል ማሪዮ ጎሜዝ ከመረብ ያሳረፋት ኳስ በመስመር ዳኛው ስህተት ከጫዋታ ውጪ ተብሎበታል። የዓለም ዋንጫ ባለድሉ የቀድሞ ተጫዋችና አምበል ሉተር ማቲያስ በጀርመንና እንግሊዝ የወዳጅነት ግጥሚያ የ19 ዓመት ወጣት ዴሊ አሊን የእለቱ ምርጥ ተጫዋች ብሎታል። ጀርመን ለአውሮፓ ዋንጫ አቋሟን ለመፈተሽ ነገ ከጣሊያን ጋር የወዳጅነት ጨዋታ ታደርጋለች። በእንግሊዝ የደረሰባት ሽንፈት የፈጠረውን ድንጋጤ ለማስወገድ ከጣሊያን ጋር የምታደርገውን ጨዋታ በጥንቃቄ እንደምትመለከተው ተገልጧል። ጣሊያንም ጀርመንም ላለፉት ሁለት የአውሮፓ ዋንጫ ፍጻሜ ውድድሮች መድረስ የቻሉ ናቸው። በእርግጥ በሁለቱም የፍጻሜ ግጥሚያዎች በስፔን ድል ቢሆኑም ማለት ነው። የዛሬ ስምንት ዓመት ጀርመን ለፍጻሜ ከስፔን ጋር ደርሳ አንድ ለዜሮ ተሸንፋለች። ከአራት ዓመት በፊት ደግሞ ጣሊያን ስፔንን ገጥማ አራት ለዜሮ በሆነ ሰፊ ልዩነት እጅ ሰጥታለች። ለጣሊያኑ ጁቬንቱስ የሚጫወተው የጀርመኑ አማካይ ሳሚ ከዲራ በነገው ጨዋታ ሀገሩ ጣሊያንን እንደምታሸንፍ ባለሙሉ ተስፋ ነው። የነገውን ጨዋታ ስኬታማ ለመሆን እንጥራለን። ጀርመን ከጣሊያን ጋር የምታደርገው ጨዋታ ምንጊዜም የሚጠበቅ ነው። በጉጉት ነው የምንጠብቀው፣ ብሏል። ጀርመንና ጣሊያን ለ32 ጊዜያት ተገናኝተው ጀርመን ለ7 ጊዜያት፣ ጣሊያን ደግሞ ለ15 ጊዜያት አሸንፏል። የቀረውን አስር ጨዋታ አልተሸናነፉም። የስዊድኑ አጥቂ ዝላታን ኢብራሂሞቪች የእንግሊዝ ፕሪምየር ሊግ ቡድኖች ተሰልፎ ከሚጫወትበት ከፓሪስ ሴን ጀርሜን ቡድን ሊያስፈርሙት መፈለጋቸውን ገለጠ። የ34 ዓመቱ አጥቂ ከማንቸስተር ዩናይትድ፣ ከቼልሲ አሊያም ካርሰናል ለአንዱ ሊፈርም እንደሚችል እየተነገረ ነው። ዝላታን ከፓሪስ ሴን ጀርሜን ቡድን ጋር የገባ ውል ሊጠናቀቅ አንድ ወር ከግማሽ ብቻ ነው የሚቀረው። ውሉ እንዳበቃም ከፓሪስ ሴን ጀርሜን እንደሚለቅና ፈረንሳይ ውስጥም እንደማይቆይ ፈረንሳዮች የሚታወቁበትንና የሚኮሩበትን መዲናይቱ ፓሪስ ውስጥ የሚገኘው የአይፍል ማማን በማጣቀስ አስረግጦ ተናግሯል። የአይፍል ማማን በኔ ሐውልት ከቀየሩት ያኔ እዚሁ እቀራለሁ ሲል ፈረንሳይ ውስጥ የመቆየቱ ነገር የማይታሰብ መሆኑን በማያወላዳ መልኩ ገልጧል። ዝላታን ኢብራሂሞቪች አውሮፓ ውስጥ ለሚገኙ የተለያዩ አራት ሀገራት የሊግ ቡድኖች ተሰልፎ ለአራቱም ዋንጫ ማስገኘት ችሏል። የሆላንዱ አያክስ ሁለት ጊዜ ዋንጫ እንዲያገኝ ካደረገ በኋላ በጣሊያን ሴሪያም ጁቬንቱስ ሁለት ጊዜ ዋንጫውን እንዲጨብጥ አስችሏል። የጁቬንቱስ ሁለቱም ዋንጫዎች ግን በአገሪቱ በተከሰተውና ካልቾ ፖሊ በተሰኘው የእግር ኳስ ቅሌት የተነሳ ተነጥቋል። በነገራችን ላይ ካልቾ ፖሊ የዛሬ አስር ዓመት በጣሊያን ፖሊስ ይፋ የሆነ የእግር ኳስ ቅሌት ነው። በወቅቱ ዋነኞቹ የጣሊያን ቡድኖች የሚፈልጉት ዳኛ እንዲያጫውታቸው በተደጋጋሚ የሚያደርጉት የስልክ ንግግር መረብ በፖሊስ መጠለፍ ቅሌቱ ይፋ እንዲሆን አስችሏል። እዛው ጣሊያን ውስጥ ዝላታን ኢብራሂሞቪች ከኢንተር ሚላን ጋር ተሰልፎ ሶስት ዋንጫዎችን ማሸነፍም ችሏል። ከዚያም ወደ ስፔን በማቅናት የላሊጋውን ዋንጫ ከባርሴሎና ጋር ድል ማድረግ ተሳክቶለታል። የድል መዝሙሩንም እየዘመረ ተመልሶ ያቀናው ወደ ጣሊያን ነበር። ጣሊያን ውስጥ እንደ ጎርጎሪዮስ አቆጣጠር ከ2011 እስከ 2012 በተደረገው የሴሪአ ግጥሚያ ኤስ ሚላንን ለዋንጫ ባለቤትነት አብቅቶታል። ያኔ ለሱ በተከታታይ ስምንተኛ ዋንጫው ነበር። ከአንዱ አገር ወደ ሌላኛው አገር ቡድኖች እያቀያየረ በሄደበት ሁሉ የዋንጫ ባለቤት የሚሆነው ስዊድናዊ አጥቂ በመቀጠል ከጣሊያን ወደ ፈረንሳይ ነበር ያቀናው። እዚያም የፓሪ ሰን ጀርሜን መለያ ለብሶ በመሰለፍ ቡድኑ ላለፉት አራት የፍጻሜ ጨዋታዎች አሸናፊ በመሆን አራት ዋንጫዎችን በተከታታይ እንዲሰበስብ አብቅቷል። በዘንድሮ የፈረንሳይ ሊግ ግጥሚያ ቡድኑ ፓሪሰን ጀርሜን ትሮይን ዘጠኝ ለዜሮ ባደባየበት ጨዋታ አራቱ ግቦች የዝላታን ኢብራሂሞቪች ናቸው። ይህን ድንቅ ግብ አዳኝ ነው እንግዲህ እነ ማንቸስተር ዩናይትድ፣ ቼልሲ ና አርሰናል የተረባረቡበት የዝላታን ኢብራሂሞቪች ቀልብ የትኛው የእንግሊዝ ቡድን ላይ እንደሚያርፍ ባይታወቅም፣ በቅርቡ ግን በእንግሊዝ ፕሪምየር ሊግ ላይ በግዙፉ ሰውነቱ እየተሯሯጠ ግብ ሲያድን ማየታችን አይቀርም። ቤልጂማዊው ብስክሌተኛ አንቶኒ ዴሞቲ ትናንት ቤልጂየም ውስጥ በተከናውነው የብስክሌት ውድድር በደረሰበት አደጋ ሐኪም ቤት ውስጥ ሕይወቱ አለፈች። በ150 ኪሎ ሜትር የትናንቱ የብስክሌት ፉክክር በተከሰተው የእርስ በርስ ግጭት የ25 ዓመቱ ወጣት ብስክሌተኛ ሕይወቱ ያለፈችው በሞተር ብስክሌት ራስ ቅሉ ላይ በመገጨቱ ነበር። የቤልጅየም የሀገር ውስጥ የቀድሞ ባለድል የንስ ዴቡሼርም በደረሰበት የግጭት አደጋ በሕክምና ላይ እንደሚገኝ ተጠቅሷል። በወንዶች የሜዳ ቴኒስ ጣምራ ውድድር የሁለት ጊዜያት የዓለም ባለድሉ አንዲ ሙራይ ታላቅ ወንድም ጂሚ ሙራይ በኮምፒውተር ቅንብር ስሌት መሰረት የዓለማችን ቁጥር አንድ ተጫዋች ለመሆን በቃ። አንደኛ የወጣበትን ምክንያት ቀደም ሲል በኮምፒውተሩ ስሌት መሰረት የአንደኛነት ነጥብ የነበረው ብራዚላዊው ማርሴሎ ሜሎ ተሸንፎ ነጥብ በመጣሉ ነው። የ30 ዓመቱ የሜዳ ቴኒስ ተጫዋች የዓለማችን ቁጥር አንድ ጣምራ ውድድር አንደኛ ለመሆን ተደጋጋሚ ጨዋታዎችን አከናው ል ቀደም ሲልም ጂሚ ሙራይ ታናሽ ወንድሙን አንዲ ሙራይን በነጠላ ግጥሚያ አሸንፎት ነበር። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። አስተያየትና ጥቆማችሁ አይለን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።